የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዲሬክተር ሶሊያና ሽመልስ ናቸው። ሙሉ ዘገባው በዕለቱ አብይረስ ይቀርባል። የዩናይትድ ስቴትስ አስተዳደር በኤርትራ የመከላከያ ኃይል ጽህፈት ቤት ኃላፊ ላይ እርምጃ የሚወስድ መሆኑን በመግለጽ ባያቀረበው ክስ ተቀባይነት የሌለ ነው ሲል አጥብቆ የሚቃወም መሆኑን የኤርትራ መንግሥት አስታወቀ። የፌዴራል መንግሥት በአሸባሪነት የተፈረጀ ቡድን ታጣቂ ናቸው የሚላቸውና ህወሓት የትግራይ መከላከያ ኃይል የሚላቸው ተዋጊዎች በተንቀሳቀሱባቸው የአማራና የአፋር ክልል አካባቢዎች በንጹሐን ዜጎችና በህዝብ ንብረት ላይ ጉዳት እያደረሱ ነው በሚል የቀረበውን ክስ ህዝብን ለማነሳሳት ታቅዶ የቀረበ ሲሉ አጣጥለዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ እስኪ ማክሰኞ ነሐሴ 18 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ደረጀ ደስታ ከፕሮግራሙ አቀናባሪ ብርሃን ኃይሉ ከቴክኒክ መሐንዲሱ ስድራክ ፍራንክሊን እና ከዋና አዘጋጁ ሰለሞን አባተ ከዌብና ማኅበራዊ መገናኛ አቀናባሪያችን አበባየሁ ገበያው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ እንደምናመሻችሁ ዜናውን የማቀርብላችሁ ደረጀ ደስታ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን ምርጫ ካልተደረገባቸው የአገሪቱ አካባቢዎች መካከል በሶማሌ በደቡብና ሀረሪ ክልሎች መስከረም 20 ቀን ምርጫው እንዲካሄድ መወሰኑን አስታወቀ። በደቡብ ምዕራብ ኢትዮጵያ የክልልነት ድምፅ ውሳኔም በዚህ ዕለት ይከናወናል ተብሏል። ቦርዱ ከዚህ በፊት ከሀረሪ ክልል ጋር እስከ ሰበር ሰሚ ችሎት ድረስ በተከሰሰባቸው የሀረሪ ልዩ ምርጫ ጣቢያዎች ያለው ዝግጅትንም በተመለከተ አስቀድሞ በተካሄዱ ምርጫዎች ይደረግ እንደነበረው ሀረሪዎች ብቻ የሚመዘገቡባቸውና የሚመርጡባቸው የምርጫ ጣቢያዎችን በሀረሪ ክልልና ከሀረሪ ክልል ውጭም እንደሚያዘጋጅ አስታውቋል። ቦርዱ አስቀድሞ ጳጉሜ ላይ ሊያካሂድ የነበረው ምርጫ በጊዜ ጥበት ከፖለቲካ ፓርቲዎች ጋር በመመካከር ወደ መስከረም ሃያ መሸጋገሩን አስታውቋል። አድማጮች፣ ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ ሦስተኛው ዙር የኮቪድ-19 ወረርሽኝ ማዕበል እየተከሰተ መሆኑን የጤና ሚኒስቴር አስታወቀ። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት የቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን ገልጸዋል። ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዝገቡንም አስታውሰዋል። በቫይረሱ የመያዝ ምጣኔ ቢበዛ 3 ከመቶ ከነበረበት ወደ 12 በመቶ ማደጉንም ሚኒስትሯ ተናግረዋል። የኮቪድ-19 ክትባት በተለያየ መጠን በመላ አገሪቱ የተዳረሰ ሲሆን በአዲስ አበባ ደግሞ ዕድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ሊያ ገልጸዋል። አድማጮች ዝርዝር ዘገባውን በምሽቱ ስርጭታችን ይዘናል። የሶማሊያ መንግስት ለመጪው ምርጫ ያዘጋጀውን እቅድ ተቃዋሚ ፕሬዝዳንታዊ እጩዎች ውድቅ አድርገውታል። የተቃዋሚ እጩዎች ይህን አቋም መያዛቸው ምርጫውን እንደገና ሊያዘገየው ይችላል ተብሏል። ከመቋዲሾ መሐመድ ካህዬ ያጠናከረውን ዘገባ ቆንጂት ታየ ታቀርበዋለች። በፌዴራሉ መንግስትና በክልሉ መሪዎች የቀረበውን አዲስ የምርጫ ሂደት እቅድ እንደማይቀበል የተቃዋሚ ፕሬዝደንታዊ እጩዎች ምክር ቤት አስታውቋል። ምክር ቤቱ ትናንት ባወጣው መግለጫ እቅዱ 275ቱን የፓርላማ አባላት የሚመርጧቸውን የመራጭ ተወካዮች እንዲሰይሙ ለክልላዊ መሪዎች ከልክ ያለፈ ስልጣን ሰጥቷል በማለት ነው። እቅዱን ከተቃወሙት መካከል አንዱ የቀድሞ ፕሬዚደንት አሁን ተቃዋሚ መሪ ሐሰን ሼክ መሐሙድ ናቸው። ውሓ አንዲ ደናዩ ሐዋየ ውሑ ኢነ ዓብዳላ ናተና ሶ ሰዕ እን ለገረናዩ የፓርላማ አባላቱን የሚመርጧቸውን ተወካዮች ማን እንደሚመርጣቸው ግልጽ መደረግ አለበት ብለዋል። ምክንያቱም ሂደቱ የሚከናወነው ለአራቱ ትላልቆቹ ጎሳዎች እኩል እኩል መቀመጫ ከተደላደለ በኋላ የሚተርፈውን ህዳጣን የሚባሉት ጎሳዎች እንዲከፋፈሉት ስለሆነ አካሄዱ በግልጽ መታወቅ አለበት ብለዋል። ካሁን ቀደም ሁለት ጊዜ የዘገየው ምርጫ እንደገና እንዲዘገይ እንደማይፈልጉም የቀድሞ ፕሬዚደንት አክለው ተናግረዋል። በተዘዋዋሪ በመራጭ ተወካዮች በኩል የሚካሄደው የፓርላማ አባላት መረጣ በመጪው መስከረም ወር መጀመሪያ ላይ ይካሄድና ከዚያም ወሳኙ ፕሬዚደንታዊ ምርጫ እንደ አውሮፓውያን አቆጣጠር ጥቅምት 10 ቀን ሊከናወን ነው እቅድ የተያዘው። በምርጫው አፈጻጸም ዙሪያ የተነሳው አዲስ ውዝግብ በቶሎ ካልተፈታ በስተቀር ፕሬዚደንታዊ ምርጫው እንደገና መዘግየቱ ነው ሲሉ ተንታኞች እየተናገሩ ናቸው። አንዱ ሶማሊያዊው የፖለቲካ ተንታኝ አብዲፋታ ሀሰን ናቸው። ምርጫው በእቅዱ መሰረት እንዲካሄድ ሁሉም ባለድርሻዎች ለተቃዋሚ መሪዎቹ ቅሬታ ፈጥነው መፍትሄ መፈለ አለባቸው ሲሉ ተንታኙ አሳስበዋል። የቀድሞው የቻድ ፕሬዝደንት ሂስኔ ሀብሬ ዛሬ መሞታቸውን የሴኔጋል ባለስልጣናት አስታውቀዋል። ፕሬዝደንቱ ሕይወታቸው ያለፈው በሰብአዊነት ላይ በፈጸሙት የጦር ወንጀለኝነት ተከሰው በተፈረደባቸው የዕድሜ ልክ እስራት ከነበሩበት እስር ቤት መሆኑ ተነግሯል። ሄብሬ እንደ አውሮፓ አቆጣጠር ከ1982 እስከ 1990 በነበረው የስልጣን ዘመናቸው ከ40 ሺህ ሰዎች በላይ መግደላቸውንና ሌሎች 200 ሺህ ሰዎችን ደግሞ ማሰቃየታቸው ተመስክሮባቸዋል። ሄብሬ በቅርቡ ለኮሮና ቫይረስ ሕክምና ከእስር ተለቀው እንደነበሩ አንዳንድ መረጃዎች ጠቁመዋል። ሂስኒ ሀብሬ የ79 ዓመት ሰው እንደነበሩም ተመልክቷል። በዛምቢያ ብሔራዊ ምርጫውን ያሸነፉት አዲሱ ፕሬዝደንት ሂችለማ ከ12 ቀን ፉክክር በኋላ ስልጣን ላይ የነበሩትን ኤድጋር ሉንጎን ማሸነፋቸው የፕሬዝደንትነቱን ስልጣን ተረክበዋል። አዲሱ የዛምቢያ ፕሬዝደንት ዛሬ ማክሰኞ በዓለ ሲመታቸውን በሚያከብሩበት ወቅት ከቪኦኤ ዘጋቢ ፒተር ክሎቲ ጋር የአጭር ጊዜ ቆይታ አድርገዋል። ፕሬዚደንቱ በመጪው የስልጣን ዘመናቸው ከህዝባቸውና ደጋፊዎቻቸው ጋር በመሆን ዝቅተኛውን ምጣኔ ሀብት እንደሚያሻሽሉ፣ የህግ የበላይነትን እንደሚያሰፍኑ፣ የሰብአዊ መብትን እንደሚያከብሩ፣ ከአካባቢው አገሮች ሆነ ከዋሽንግተን ጋር የተሻለ ግንኙነት እንደሚመሰርቱ ተናግረዋል። ዛሬ በየገበያው ስፍራ በየስራው ገበታና በየትኛውም ቦታ የሚታይ መከፋፈል መኖሩን ገልጸው፣ በሚቀጥሉት አንድ መቶ ቀናት ውስጥ ለበርካታ ዓመታት ተከፋፍላ የቆየችውን አገራቸውን አንድ ለማድረግ እንደሚሰሩ ተመራጩ የዛምቢያ ፕሬዝደንት አስታውቀዋል። እኛ ራሳችን የዲሞክራሲ ውጤት ነን ያሉት አዲሱ ፕሬዝደንት ብዙ አስቸጋሪ ነገሮችን አልፈን ይኸው ተመርጠናል፣ የዲሞክራሲ ልጆች ስለመሆናችንም መልእክት አስተላልፈናል ሲሉ ለአሜሪካ ድምፅ ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ታሊባን የአፍጋኒስታን ሕጋዊ ወኪል ስለመሆኑ በዓለም አቀፍ ደረጃ እውቅና ለማግኘት ዲፕሎማሲያዊ ጥረት እያደረገ መሆኑን ዛሬ ማክሰኞ ባወጣው መግለጫ አስታውቋል። ታሊባን በመግለጫው የዲፕሎማሲያዊ ጥረት የዓለም ደህንነትን በማረጋገጥና ለአስርት ዓመታት ያለማቋረጥ ጦርነት ውስጥ ሲሰቃይ የኖረውን የአፍጋኒስታን ሕዝብ ስቃይ ለማቃለል ይረዳል ብለዋል። የእስልምና ቡድኑ የባህል ኮሚሽን ከፍተኛ አመራር አብዱል ጣህር ባልኪ ለቪኦኤ እንደተናገሩት ሁሉን አካታች የሆነ እስላማዊ መንግሥት ለመመስረት ከሁሉም ባለ ድርሻ አካላት ጋር ምክክር እየተካሄደ መሆኑን ገልጸው ይህ በቅርቡ ይፋ ይደረጋል ብለዋል። አብዱል ጣሪህ ባልኪ ዓለም እኛን ብቻ ሳይሆን መላውን የሰው ልጅ የገጠሙትን ከደህንነት እስከ አየር ንብረት ለውጥ ድረስ ያሉትን ችግሮች በጋራና በአንድነት ለመቋቋም አንድ ላይ መሆን የሚችልበት ልዩ አጋጣሚ የተፈጠረለት ይመስለኛል ብለዋል። ባልኪ በዓለም አቀፉ ማህበረሰብ ህጋዊ የአፍጋኒስታን ህጋዊ ወኪል ስለመሆናችን እውቅና እንደምናገኝ ተስፋ አደርጋለሁ ሲሉም ተናግረዋል። ተቺዎች ግን ታሊባን በቅርቡ ስለገባው ቃል አሁንም ጥርጣሬ ያላቸው መሆኑን ይናገራሉ። ቡድኑ ከአልቃይዳና ከሌሎች የአሸባሪ ድርጅቶች ጋር አሁንም ግንኙነት ያለው መሆኑን ይጠቅሳሉ። የተባበሩት መንግስታት ባለሥልጣናትም በቅርቡ ያወጡት ሪፖርት ግድያዎችና ታሊባን በሚቆጣጠራቸው አካባቢዎች በሴቶች ላይ የተጣሉ ገደቦች መኖራቸውን አመልክተዋል። ዋሽንግተንም ሆነ የተቀረው ዓለም አቀፉ ማህበረሰብ ካቡል ላይ በኃይል ለሚመሰረት መንግስት እውቅና እንደማይሰጡ ሲያስጠነቅቁ ቆይተዋል። ቻይና በደቡብ ቻይና የሚገኙ አብዛኞቹ የባህር ይዞታዎች ይገቡኛል በማለት ማስፈራራትና ማስገደዱን ቀጥላለች ሲሉ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በዛሬው ዕለት ተናገሩ። ምክትል ፕሬዚደንቷ ይህን የተናገሩት ሰሞኑን በመጎብኘት ላይ ከሚገኙት ሲንጋፖር ውስጥ ሆነው ነው። and yet in the south china sea we know that beijing continues to coerce to intimidate and to make claims <laughs> ማንም በአገሮች መካከል አንዱን እንዲመርጥ የቀየስ ነው አይደለም። ይልቁንም የእኛ ተሳትፎ በዚህ አካባቢ ላለን አጋርነትና ተሳትፎ ያለንን ብሩህ አመለካከት ማራመድ ነው ብለዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዊብን በሰጡት ምላሽ አሜሪካ ሆም ብላ ስም ማጥፋት፣ ማፈን፣ ማስገደድና ሌሎች አገሮችን በጉልበት ማስፈራራት ይዛለች። ለዚህ ደግሞ ምንም ዋጋ የማትከፍልበትን ስርዓት እየተከተለች ነው ብለዋል። ምክትል ፕሬዚዳንቷ ከሲንጋፑር ወደ ቪየትናም ዋና ከተማ ሃኖይ በዛሬው ዕለት ማምራታቸው ተነግረዋል። በመጨረሻም የኮቪድ ዜና በዩናይትድ ስቴትስ የሃዋይ ክፍለ ግዛት አገረ ገዢ ዴቪድ ሌክስ ሆስፒታሎች በኮቪድ-19 ህሙማን እየተጨናነቁ በመምጣታቸው ተጓዦች ወደ ክፍለ ግዛቲቱ እንዳይመጡ አሳስበዋል። አገረ ገዢው ትናንት በሰጡት መግለጫ በፓሲፊክ ደሴት ወደምትገኘው ሃዋይ ለመምጣት ይህ ጥሩ ጊዜ አይደለም ብለዋል። በግዛቲቱ የሚኖሩ ነዋሪዎችና ጎብኚዎችም ከጉዞው እንቅስቃሴያቸው እንዲታቀቡ ጠይቀዋል። ሐዋይ 62 ከመቶ የሚሆኑ ነዋሪዎቿ መከተባቸው የተነገረ ሲሆን ከግዛቲቱ ነዋሪዎች 93 ከመቶ የሚሆኑት ለአዲሱ የደልታ ቫይረስ የተጋለጡ መሆኑ ተገልጿል። የዕለቱ ዜና ይኸው ነበር። ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ከዛሬ ማክሰኞን ሀሴ 18 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ደሳ ላይ መኮንን ነው። ብርሃን ኃይሉን ተክቶ ስርጭቱን እንመራለን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሐዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት አሁን ወደ ዕለቱ አቢይ ርዕስ ነው የምናቀናው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ አንበል። የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ 66 ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ ዘጠኝ ሰዎች እየሞቱ ይገኛሉ። ይሄ እንግዲህ በሀገራችንም ይሄ የሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰን ድምፅ ነው የሰማችሁት አድማጮች። ሙሉ ዘገባው በሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን ምርጫ ካልተደረገባቸው የአገሪቱ አካባቢዎች መካከል በሶማሌ፣ በደቡብና ሐረሪ ክልሎች መስከረም 20 ቀን ምርጫው እንዲካሄድ መወሰኑን አስታወቀ። በደቡብ ምዕራብ ኢትዮጵያ የክልልነት ድምፀ ውሳኔም በዚህ ዕለት ይከናወናል ብሏል። የክልልነት ድምፀ ውሳኔው በዚህ ዕለት ሲከናወን ቦርዱ ከዚህ በፊት ከሐረሪ ክልል ጋር እስከ ሰበር ሰሚ ችሎት ድረስ ከተካሰሰባቸው የሐረሪ ልዩ ምርጫ ጣቢያዎች ዝግጅትን አስመልክቶም አስቀድሞ በተካሄዱ ምርጫዎች ይደረግ እንደነበረው ሐረሪዎች ብቻ የሚመዘገቡባቸውና የሚመርጡባቸው ጣቢያዎችን በሐረሪ ክልልና ከሐረሪ ውጭም እንደሚያዘጋጅ አስታውቋል። ቦርዱ ከፖለቲካ ፓርቲዎች ጋር አስቀድሞ በጳጉሜ ላይ ሊካሄድ የነበረውን ምርጫ በጊዜ ጥበት በመመካከር ወደ መስከረም ሀያ ማሸጋገሩን ነው ያስታወቀው። አዲስ ቸኮል ኬኔዲ አባተ ተከታትሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ባልተደረገባቸው ክልሎች ከሚወዳደሩ የፖለቲካ ፓርቲዎች ጋር በመመካከር የድምጽ መስጫ ቀኑ መስከረም 20 2014 ዓ ምት እንዲሆን መወሰኑን ይፋ አድርገዋል። የቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለአሜሪካ ድምፅ እንዳስታወቁት የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔና የተወሰኑ ምርጫ ክልሎች ምርጫ መስከረም ሀያ ይካሄዳል። ምርጫ ክልሎች ነበሩ። በተለያዩ አስተዳደራዊ ክልሎች ውስጥ ያሉ የምርጫ ክልሎች ያልተካሄደባቸው ነበሩ። ህዝበ ውሳኔውም የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ አብሮ ካልተካሄዱት ምርጫዎች መካከል አንዱ ነበር። እንደምታውቀው በተለያዩ ምክንያቶች አንደኛው በመራጮች ምዝገባ ላይ በቀረባ ቤቱታ፣ ሌላኛው የመራጮች ምዝገባ ሲካሄድ በነበረ በጣም ጉልህ የሆነ የአሰራር ልዩነት ቦርዱ ሲያገኝ አንዳንዶቹ በፀጥታ፣ አንዳንዶቹ ደግሞ ሎጂስቲካ የሊሶስ ወረቀቶቻቸው ህትመት በመዘግየቱ የተነሳ ተብሎ የተወሰኑ የምርጫ ክልሎች ያልተካሄደባቸው ነበሩ። ሱማሌ እና ሐረሪ ያው ምንም ያላካሄድንባቸው ናቸው። ሌሎቹ ቦታዎች ላይ ግን ምርጫዎቹ ተካሄደው የተወሰኑ ፖኬት ኤሪያዎች ብቻ ምርጫ ሳይካሄድባቸው የቀሩ አሉ ማለት ነው። ስለዚህ እነሱም መጀመሪያ ያነሳ መስራት ሲወሰን ይህኛው ቅድሜ ነበረ እየታቀዱ የነበረው እንደምታስታውስ ከነበረ እንደገና ሪቫይዝ አርገን እቅዳችንን። ስለዚህ ከዛ አንፃር የተወሰነ ውሳኔ ምንድነው፣ የመጀመሪያው ተጨማሪ ቀናቶች ያስፈልጋሉ። የድምፅ መስጫ ቀኑ መስከረም ሀያ እንዲሆን ወስነዋል። ምርጫ ባልተካሄድባቸው ሌሎች አካባቢዎች ማለትም በምዕራብ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ ከፊል አማራ ምርጫው ስለሚካሄድበት ሁኔታ ቦርዱ ወደፊት የሚያሳውቅ መሆኑን ነው ሶሊያና ሽመልስ ያስታወቁት። ምርጫው እንዲካሄድ የተወሰነላቸው አካባቢዎች ከአካባቢዎቹ አጠቃላይ ሰላምና ተጨባጭ ሁኔታ ጋር የተገናዘበ ዝርዝር መረጃ ተሰብስቦ በቦርዱ ግምገማ ለምርጫ ምቹ ሁኔታ ያለባቸው ተብሎ የተለዩ መሆናቸውን ነው የቦርዱ መግለጫ የሚያመለክተው። ምርጫ ተካሄዱ የምርጫ ውጤቱ በተለያዩ ምክንያቶች የተሰረዘባቸው በደቡብ ክልል ያሉ ምርጫ ክልሎች ምርጫም በመስከረም ሀያ እንደሚካሄድ ነው የኮሚኒኬሽን ዳይሬክተር ያመለከቱት ሶሊያና ሽመልስ። የምርጫ ቀንም በተመለከተ ምርጫው በሚደረግባቸው ክልሎች የሚወዳደሩ የፖለቲካ ፓርቲዎችን ማወያየታቸውንና በመጨረሻ መስማማታቸውን ያስታወቁት፣ በጣም ተስማምተን የተለያየ ነው ፖለቲካ ፓርቲዎች ጋር እንዳልኩ፣ ወደ ሶስት አይነት አካባቢ ነው። አንደኛው አሁን መደረግ የለበትም ትኩረታቸው ሌላ መሆን አለበት የሚሉ የተወሰኑ ነበሩ። ሌሎች አሁንም ባለን የጸጥታ ሁኔታ አስተማማኝ በሆነና የምርጫ እንቅስቃሴ ማስተማር በሚቻል ቦታዎች ላይ ያደረግና መቀጠል ያለብን የሚለዋለን ሌሎች ደግሞ በመካከል ላይ እኛ እንኳን ባንሳተፍበት የሚቻል ቦታ ላይ ይደረግና ሌሎችን ደግሞ ሊቀር ና አስስመንት የሚጥሩ ነው። ስለዚህ ቀኑን ትንሽ ገፋ ተደርጎ መታቀዱ ለዚህ ይረዳል የሚለውንም ደግሞ የሰጡ የፖለቲካ ፓርቲዎች አሉ። በውይይታችን ወቅተል በእርዱ በሶማሌ ክልል የመራጮች ምዝገባ ሂደት ላይ በተፎካካሪ የፖለቲካ ፓርቲዎች የቀረቡ ቅሬታዎች ላይ ተመርኩዞ በአካሄደው ማጣራት የክልሉ ምርጫ ለሌላ ጊዜ እንዲተላለፍ መወሰኑ የሚታወስ ሲሆን በትላንትና ውሳኔም ቅሬታ ቀርቦባቸው የመራጮች ምዝገባ በተቆረጡባቸው አካባቢዎች ሁሉ ለአምስት ቀናት የመራጮች ምዝገባ ተሟልቶ እንዲጠናቀቅ መወሰኑ ተገልጿል። ብሔራዊ ምርጫ ቦርድ በሀረሪ ክልል የሀረሪ ብሔረሰብ ተወላጆች ብቻ የሚመዘገቡባቸውን የምርጫ ጣቢያዎች በማዘጋጀት እንዲሁም ከሀረሪ ክልል ውጭ የሚኖሩ የብሄረሰቡ ተወላጆች በሀረሪ ክልል ምርጫ የሚሳተፉበትን አሰራር ተቃውሞ የነበረ ቢሆንም እስከ ሰበር ሰሚ ፍርድ ቤት በደረሰ ውሳኔ እነኙን ውሳኔዎች ከልሶ ከዚህ በፊት ሲካሄዱ በነበሩ ምርጫዎች ሲደረግ እንደነበረው በአሁኑ ምርጫ ሀረሪዎች ብቻ የሚመዘገቡባቸው ጣቢያዎችን በሀረሪ ክልልና የብሔረሰቡ ተወላጆች በሚኖሩባቸው ሌሎች አካባቢዎችም እንደሚያዘጋጅ አስታውቋል። አስቀድሞ የነበራቸውን ጥያቄና አዲሱ የምርጫ ቦርድ ውሳኔን በተመለከተ የሀረሪ ብሔራዊ ጉባኤን በመወከል በፍርድ ቤት ከተከራከሩት የህግ ባለሙያዎች መካከል አቶ ሰላዲን ቶፊቅ ይህን ይላሉ። አብሪ ብሔር አባላት በክልሉ ማለት ነው። እና ከክልሎች ያሉትን የሚመዘግቡበት አንድ የተለየ ካርድና አንድ የተለየ መዝገብ ነበር ማለት ነው። አሁን ከዚህ በፊት የነበረው አንድ ወጥ አይነት የመዝገብ እና የካርድ አይነት ስለነበረ ይሄ ተለይቶ እንዲከናወን የሚል አንድ ውሳኔ ነው ማለት ነው። ሁለተኛው ደግሞ የጅጎል ምርጫ ክልል ላይ ያው ተቋርጦ ስለነበረ የአምስት ቀን ተጨማሪ የምርጫ ምዝገባ ማሟያ እንዲከናወን የወሰነበት ሁኔታ ነው። በሶስተኛ ደረጃ ደግሞ ከክልሉ ውጭ የሚኖሩ የሀረሪ ብሔር ተወላጆች የሚመርጥባቸው አስር የተለያዩ ከተሞች ማለት ነው። ለምሳሌ አዲስ አበባ፣ በኦሮሚያ ብሔራዊ ክልል አዳማ፣ ጭሮ፣ ኮምፑቻ፣ ጎርሱ፣ ከዲስ ድድር ና ሀርማያ እና ድሬዳዋ እንዲሁም በሶማሌ ክልል ጅጅጋ ላይ የሚከናወኑ ቦታዎች ላይ ምርጫ ካርድ እንዲሰጥ ያስተላልፍበት ሁኔታ ነው ያለው። ስለዚህ ፍርድ ቤቱ የወሰነው ውሳኔን ያው ምርጫ ቦርድ በአግባቡ ተቀብሎ ያው በአግባቡ እየፈጸመ ያለበት ሂደት ነው አሁን የሚያመላክተው። ቦርዱ የሰበር ሰሚ ችሎትን ውሳኔ አስቀድሞ ማስፈጸም ያልቻለው በወቅቱ ከነበረ የጊዜና የአቅም ውስንነት ጋር የተያያዘ እንደሆነ ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ የገለጹልን። ሰበር ሰሚ ድረስ ሄደን እንደምታውቀው ተከራክረን ሰበር ሰሚ ችሎት ከክልሉ ውጭ የሚኖሩ የሀረሪ ብሔር ተወላጆች ድምጻቸው መስጠት አለባቸው እና ምርጫ ጣቢያቸው መቋቋም ይገባቸዋል ብሎ ውሳኔ አስተላልፏቸው ያንን ውሳኔ ያው ሁሉም ተቀብለን እንደምናስፈጽም ገልጸናል። በወቅቱ ምናልባት በወቅቱ የነበረብን ሁለት ተበራሮቶች አንደኛው ውሳኔ የሚሰጥበት ወቅት ያው ዘግይቶ ስለነበረ እና ኛ ደግሞ ኦፕሬሽናሊ ብዙ ተግባራት ሄደው ስለነበረ እሱን ማስፈጽም አስቸጋሪ ነው። ሌላኛው ደግሞ የመራጮች ምዝገባ ራሱ በሚከናወንበት ወቅት ከቦርዱ ከተሰጠው ስልጠናና አቅጣጫ ውጭ የሆነ የመራጮች ምዝገባ ሳይለያይ የተለያዩ መቀመጫዎች ለትክልና ተወካዮች ምክር ቤት መቀመጫዎች ድምጽ የሚሰጡ የማህበረሰብ ክፍሎች ተጠላቅለው ምዝገባ ስለተካሄደ እሱ ደግሞ በኋላ ላይ ማቀድንም የድምጽ መስጫ ወረቀት መስጠትንም አስቸጋሪ ስለሚያደርግ እሱ አሰራር ትክክለኛ አይደለም፣ በሚል የእሱን የመራጮች ምዝገባ ሂደትን እንዲቆም አድርገን ነበረ። ስለዚህ በዛ የተነሳ ነበር እንግዲህ በሁለቱ ምክንያቶች ላይዘገየ የነበረው። በደቡብ ክልልም እንዲሁ በምዕራብ ኦሞ ማለትም በዘልማም ዲዚ፣ ልዩ ሱርማና ሙርሲ የምርጫ ክልሎች እንዲሁም ከልዩ ምርጫ ክልል ውጭ ያሉ ነዋሪዎች በሚመዘገቡበት ማጀት መደበኛ የምርጫ ክልሎች ምርጫው እንዲከናወን የምርጫ ቦርድ የወሰነ ሲሆን በጉራ ፈርዳ ወረዳ በቴፒና ሸኮ ልዩም የሚጠቃልሉ ጣቢያዎችን በተመለከተ ግን ቦርዱ ወደፊት ተጨማሪ ውሳኔ እንደሚያስተላልፍ ነው ሶሊያና ሽመልስ ያስታወቁት። የደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት በመሰረት የሚካሄደው ድምጽ ውሳኔም በዚህ ዕለት የሚከናወን እንደሆነ ተመልክቷል። ቦርዱ ባወጣው መርሃ ግብር መሠረት የመራጮች ምዝገባ እስከ ጳጉሜ አምስት የሚጠናቀቅ ሲሆን የምረጡ ቅስቀሳ ደግሞ ከነሐሴ 19 እስከ መስከረም 15 ይከናወናል ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። ቅድም አቅራቢዎችን በተሻማ ድምጽ ነበር ያልኩት፣ አዲስ ቸኮልና ኬኔዲ አሁን አዲስ ቸኮል እናመሰግናለሁ። አድማጮች ተከታዩ ታዲያ ወደ ትግራይ የሚወስደን ዘገባ ነው። የፌዴራል መንግስት በአሸባሪነት የተፈረጀ ቡድን ታጣቂዎች ናቸው የሚላቸው፣ ህወሓት በበኩሉ የትግራይ መከላከያ ኃይል የሚላቸው ተዋጊዎች በሚንቀሳቀሱባቸው የአማራና የአፋር አካባቢዎች በንጹሐን ዜጎችና በህዝብ ንብረት ላይ ጉዳት እያደረሱ ነው በሚል የተነገረውን ህዝብን ለማነሳሳት የሚቀርብ የፈጠራ ክስ ነው ሲሉ የተዋጊው ቡድን ቃል አቀባይ ተናግረዋል የሰራዊቱንም ስነ ምግባር የማይገልጽ ነው ይላሉ። ሙልጌታ ጽበሀ ከመቀሌ ተከታዩን አድርሶናል። በኢትዮጵያ ፌዴራል መንግስት የአሸባሪ ቡድን አካል ታጣቂዎች ተብለው የሚከሰሱም፣ በትግራይ ደግሞ የትግራይ መከላከያ ኃይል ተብለው የሚጠሩ የእነዚህ ተዋጊዎች ቃል አቀባይ ገብረ ገብረ ጸድቅ ሰራዊታቸው በአፋርና አማራ ክልሎች በንጹሐን ዜጎች ላይ ያደረሰ ነው ስለተባለው ጉዳት እንዲሁም በህዝባዊ ንብረቶች ላይ ዘረፋ ይፈጽማል ተብሎ የሚቀርብ ክስ የሀሰት ወሬ ነው በማለት አጣጥለውታል። ቃል አቀባዩ ለአሜሪካ ድምፅ እንደተናገሩት ይህ ክስ የሚያቀርቡ አካላት በትግራይ ህዝብ ላይ እነሱ ብዙ ግፍ ስለፈጸሙ ነው የፈጠራ ወሬው የሚነዙት ብለው የትግራይ ሰራዊት ስነ ምግባሩ በሰላማዊ ዜጎችና ታሪካዊ ቅርሶች ላይ ጉዳት እንዳይደርስ አስቀድሞ የሚከላከል ነው ብለዋል። ሰራዊቱ በገባባቸው አካባቢዎች ሁሉም ምን መስራት እንዳለበት ያውቃል፣ ማንም ከማን ጋር መዋጋት እንዳለበት ያውቃል። ከፍተኛ ዲሲፕሊን አለው፣ የጦር ሜዳ ህጋት መመሪያም አለው። ምን ማድረግ አለበት፣ ምን ማድረግ የለበትም በሚገባ ያውቃል። ተወያይቶ ተዘጋጅቶ ነው የሚያውቀው ወደ የትኛውም አካባቢ ሲንቀሳቀስ ሰራዊታችን የህዝብ ንብረት ላለመንካት ህዝቡን እንዳይጎዳ ለማድረግ የተቻለውን ያህል ከፍተኛ ጥንቃቄ የሚያደርግ ሰራዊት ነው። በአፋርም ሆነ በአማራ ክልል ከህዝቡ ጋር አብሮ የሚሰራ ታሪካዊ የሆኑ ቦታዎች እንድንላ ሊበላም ባለቤቱ የህዝቡ ራሱ እንዲጠብቀው የሚያደርግ በየአካባቢ ያሉ ሌቦችም የህዝቡ ንብረት እንዳይቀሙና እንዳይዘርፉ የተቻለውን ያህል ኮሚቴዎች በማቋቋም ህዝቡ ራሱ እንዲጠብቅ የሚያደርግ አይደለም መግደል አይደለም ህዝቡን መጨፍጨፍ አንድም ሰው ይሁን ቀና ብሎ ያምጣልኝ የማይል በስነ ምግባሩ የታወቀ ሰራዊት ነው። ቃል አቀባዩም የትግራይ ኃይሎች የተቆጣጠራቸው የአፋርና የአማራ አካባቢዎች የማስተዳደር እቅድ የለውም ብለው ሰራዊቱ ለትግራይና የትግራይ ህዝብ ህልውናና ደህንነት ስጋት የሆኑ ኃይሎች በገቡበት ሁሉ በመግባት ለመደምሰስ ነው በማለት ነው የገለጹት። ሰራዊታችን አመጣጡም እንደዛለም አላማውም እንደዛ አይፈቅድለትም። ከፍተኛ ዲስፕሊን የታነጸ ለምን እንደሚዋጋ ምን መሠራት እንዳለበት የሚያውቅ ሰራዊት ስለሆነ በሁሉም አካባቢዎች እስካሁን ምንም አይነት የደረሰ ጉዳት የለም። እንዲያውም ጦርነት ሲደረግም በህዝብ ላይ ጉዳት እንዳያደርስ ከፍተኛ ጥንቃቄ እያደረገ የሚገባ ሰራዊት ነው ያለን። በአማራ ህዝብ ላይ ሂሳብ ለማወራረድ ታቅዶ እየተሰራ ነው ተብሎ ስለሚነሳ ክስ ለቀረበላቸው ጥያቄ የሰራዊቱ ቃል አቀባይ ገብረ ገብረ ጻድቅ፣ ኃይላችን ሂሳብ የሚያወራርደው በትግራይ ህዝብ ላይ ግፍ ለፈጸሙ ሰራዊትና መሪዎች ላይ እንጂ ከአማራ ህዝብ ጋር ይሁን ሌላ ህዝብ የሚወራረድ ሂሳብ የለውም በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ሁልጌታ ለዘገባው አመሰግናለሁ። አድማጮች ተከታዩ ወደ አዲስ አበባ ይመልሰናል። የፌዴራል መንግስት በአሸባሪነት በፈረጀው በህወሓትና የመንግስት ባለስልጣናት ኦነግ ሸኔ በሚሉት ራሱን የኦሮሞ ነፃነት ብሎ በሚጠራው ቡድን ታጣቂዎች መካከል የተፈጸመውን ስምምነት እንደማይቀበለውና እንደሚያወግዘውም በአቶ ቀጀላ መርዳሳ የሚመራው ኦነግ ኮንነዋል። ከኦነግ መስራችና አንጋፋ አመራር አባላት አንዱ የነበሩት አቶ ገላሳ ዲልቦም ተመሳሳይ ቅሬታና ውግዘት አሰምተዋል። ለመንግስቱ ቀድሞም ያላቸውን ድጋፍ የሚገልጹት በአቶ ቀጀላ መርዳሳ የሚመራው ኦነግ የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አቶ ቶሌራ አዳባንና አቶ ገላሳ ዲልቦን ያነጋገረው ዮናታን ዘብዴዎስ ተከታዩን አጠናቅረዋል። የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባልና የግንባሩ ቃል አቀባይ አቶ ቶሌራ ዳባ ለቪኦኤ እንዳሉት፣ መግለጽ በሚያዳግድ ደረጃ የሚያሳዝን ድርጊት ነው። ምክንያቱም ብዙ ወንድሞቻችን ጓዶቻችን የተሰውለትን አላማ ወደ ጎን በመተው በእነሱ ደምና አጥንት ላይ በመረማመድ ትላንት ከጨፈጨፈን ድርጅት ጋር ተመልሰው የዚህ አይነት ትብብር መፍጠር በእውነቱ እኔም ብቻ ሳይሆን ድርጅቱን ብቻ ሳይሆን የኦሮሞን ሕዝብ ያሳዘነ ጉዳይ ነው። የተረገመ ትብብር ነው። በዚህ ምክንያት ምንም ቅቡልነት የለውም። ለዚህም ደግሞ ሕዝባችን ተገቢውን ምላሽ እየሰጠ ነው። እነሱ ከሚንቀሳቀሱበት አካባቢ ጭምር በመንግስት የተደረገለትን ጥሪ ተቀብሎ በራ ራሱ በፈቃደኝነት ዳግም ጭፍጨፋ ለማካሄድ የቋመጠውን ሀይል ለመታገል ወስኖ እየተመመ ያለው። ስለዚህ በኦሮሞ ባህል ለዚህ ትላንት ግብ ከሰሩት ትሎች ጋር የዚህ አይነት ትብብር መፍጠር አስነዋሪና አሳፋሪ መሆኑን ነው ለመግለጽ የምፈልገው። ሁለቱ ቡድኖች የተገናኙበት አላማቸውም ግልጽ ነው ብሏል። ይህንን መንግስት በሀይል በማስወገድ ወደ ስልጣን ለመምጣት የሚያደርጉት መፍጨርጨር ነው። ትብብራቸውም ኦነግን እንደማይመለከትም ተናግሯል። ከድርጅቱ መመሪያ ውጪና የድርጅቱን ትዕዛዝ ባለመቀበል በትጥቅ ትግሉ ለመቀጠል ወስኖ ጫካ የቀረ ቡድን ነው ማለት ነው። ቡድኑ በያዘው ግራ ዘመም አቋምም ግንባሩን ውዝግብ ውስጥ ከቶት እንደነበር አቶ ቶሌራ አልሸሸጉም። ኦነግ ውስጥ ለተከሰተው ውዝግብም አንደኛው መንስኤ ይሄ ነው። አንዳንድ የአመራር አባላት ወደ ሀገር ቤት እንደተመለሱ የትጥቅ ትግሉን እርግፍ አድርገው በመቶ በሰላማዊ መንገድ ለመታገል ቁርጥ ያለ ውሳኔ ላይ ባለመድረሳቸው እንግዲህ ከድርጅቱ ራሳቸውን ከሀገር ቤት እንደገና ወደ ጎረቤት ሀገር በመውጣት ከነሱ ጋር አንድ ላይ የማድረግ ሁኔታዎች ነበሩ እና ይሄንን በመቃወም እንግዲህ እኛ በበኩላችን ድርጅቱ አቋም መውሰድ አለበት በሚል ስን ወዛገብ ነበር። እንግዲህ በተለያዩ ምክንያቶች የመዘግየት ሁኔታ ነበር እና በአጠቃላይ በእጃ ዙር የነበሩ እንትኖች መኖራቸውን የሚያሳዩ አንዳንድ ምልክቶች ነበሩ። ኦነግ ሸኔና ህወሓት ለአንድ አላማ ተባብረናን ማለታቸውን ተከትሎም በኦነግ መካከል መከፋፈል ተፈጥሯል ስለሚባለውም የትግል ስልት ያመጣው ልዩነት ነው ብሏል። በከፋፈሉ በሰላማዊ ሰላማዊ ትግሉ ላይ ያን ያህል አመኔታ የሌላቸው አሉ እና በዚህ አይነት ሁኔታ ነው በእኛ ውስጥ ውዝግብ የፈጠረው። የኦሮሞ ነጻነት ግንባር ከመከፋፈልና ከውዝግብ ፖለቲካ የሚወጣበትን ሁኔታ የተጠየቁት አቶ ቶሌራም ይህንን ብሏል። አሁን ያለው አንድ ኦነግ ነው። እሱም በሰላማዊ መንገድ እታገላለሁ እያለ ያለው ድርጅት ነው። አሁን እነዚህ ሲበሰበሱ የነበሩ ሁኔታዎች ግልጽ ወጡ እንጂ ምንም አዲስ የተከሰተ ነገር የለም። ድርጅቱ እንዳለ አለ። እነዚህ አፈንግጦ የወጡ ቡድን ደግሞ በኦነግ ስም ራሱን መጥራት የሌለበት የኦሮሞን ሕዝብ ጥቅም ለማስገበር ሊቆም የማይችል መሆኑን ነው ለማሳወቅ የምንፈልገው እና መከፋፈሉ በዚህ ሀሳብ ላይ የመነጨ ስለሆነ የኦሮሞ ህዝብም ምላሽ እየሰጠ ያለው ማን ለጥቅሙ ለመብቱ እንደሚቆም አውቆ ተገቢው ምላሽ እየሰጠ ያለ ስለሆነ ክፍፍሉ ከዚህ በኋላ የሚቀጥል አይመስለኝም። የኢትዮጵያ መንግስት የአገሪቱ ፓርላማ አሸባሪ ብሎ ከፈረጀው ህወሓት ጋር የሚያደርገውን ጦርነት የኦሮሞ ነጻነት ግንባር እንደሚደግፈውም አረጋግጧል። ብዙ ጉዳት ያደረሰ ህዝብ ያፈናቀለ፣ ያሰረ፣ የገደለ እና ብዙ ግፎችን የሰራ ድርጅት ነው። ከዚያም ውጭ ደግሞ ከሌሎች ብሔረሰቦች ላይ ምን ሲሰራ እንደነበረ ሁሉም የሚያውቁ ጉዳይ ነው። የመብት ጥያቄ የሚያነሳልን ሲገል፣ ሲጨፈጭፍ፣ ሲያስር የነበረ ድርጅት ነው። በመሆኑም አሁን ይዘው የተነሱት አላማ ተመልሰው ራሳቸውን ለስልጣን አብቅተው ያንኑ የነበረውን አላማቸውን ለማራመድ ስለሆነ ይህንን በጥብቅ እንቃወማለን። ከቀደምት የኦነግ መስራች አመራር ውስጥ አንዱ የሆኑት አቶ ገላሳ ዲልቦም የሁለቱ ቡድኖች ትብብር የሚያስገርም ክስተት አለመሆኑን ገልጠው ሁኔታው እሳቸውን ብቻ ሳይሆን የቀድሞንም ታጋዮችና የኦሮሞን ህዝብ ያሳዘነ መሆኑን ተናግሯል። ቲፒኤልኤፍ በስልጣን ላይ በነበረበት ጊዜ ትልቅ በደልና ትልቅ ግፍ የፈጸመበት የኦሮሞ ህዝብ እንደሆነ አደባባይ መስጠር ነው። አዲስ ነገር አልነበረም። ይሄ ቡድን በተለያዩ ሚዲያቶች በኦሮሞ የፖለቲካ መድረክ ላይ ማለት ብቅ ማለት ከጀመረ ጀምሮ ከወያኔ ጋር ግ ተፈጥሮ ነበር አንድ ጊዜ በስስት ሌላ ጊዜ በግልጽ የሚያደርጓቸው የተለያዩ ነገሮች ስለነበሩ ነው። እንደዛ ነው ማለት ይበቃ። ትብብሩ በኢትዮጵያ ወቅታዊ ሁኔታ ላይ ጫና ለመፍጠር ታስቦ የተለፈፈ ነው የሚሉት አቶ ገላሳም ተጽዕኖው ግን ከፕሮፓጋንዳና ጊዜያዊ ትኩረት ከመሳብ አያልፍም ብሏል። እነዚህ ሀይሎች ተባበሉ ብሎ መናገራቸው በሱ ህይወት ላይ ሌላ አደጋ ለመጠቀም የሚደረግ ግንኙነትን አንድም የሚረባ ነገርና ለውጥ የሚያመጣ ነገር ለማድረግም የማይችለው አውቆ ሊታገላቸው ይገባል ነው ያቋል። ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው መንግስት ደግሞ ኦነግሸነ የሚለው የሸማቂዎች መሪ ቁምሳ ድሪባ ከህይወት ጋር የኦሮሞ ህዝብ ያላወራረደው ሂሳብ አለ የሚል አቋም ደጋግሞ ቢያንጸባርቅም ከሰሞኑ ግን ከህወሓት ጋር መተባበራቸውን አስታውቀዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳሙ ዮናታንን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ እንመለሳለን። አሜሪካውያንና አጋር የአፍጋን ዜጎችን ከአፍጋኒስታን ለማውጣት ሂደቱን የመጨረሻው እርከ ላይ ደርሰዋል ይለናል። በ24 ሰዓታት ውስጥ ዘጠና በሚደርሱ አውሮፕላኖች 16ሺ ሰዎች ካቡል ከሚገኘው ዓለም አቀፍ አውሮፕላን ማረፊያ እንዲወጡ መደረጉን የዩናይት ስቴትስ መከላከያ ሚኒስቴር ፔንታጎን ባለስልጣናት ተናግረዋል። የፔንታጎን ዘጋቢ ካርላ ባብ ያጠናቀረችውን የዚህን ዘገባ ዝርዝር ጽዮን ግርማ እንደሚከተለው ታቀርበዋለች። ካቡል ከሚገኘው ዓለም አቀፍ አውሮፕላን ማረፊያ የሚደረገው የማስወጣቱ ስራ እየጨመረ ነው። ነገር ግን አሁንም በአስር ሺዎች የሚቆጠሩ ሰዎች አፍጋኒስታንን ለቀው መውጣት ይፈልጋሉ። የዩናይትድ ስቴትስ ትራንስፖርት ኮማንድ ኮማንደር ጄኔራል ስቲቭ ላዮንስ ማድረግ የምንችለውን በሙሉ እስከ መጨረሻው ድረስ በመግፋት ከዛ መውጣት የሚፈልግ አንድም ሳይቀር እናስወጣለን። በዚህ የማስወጣት የሰብአዊ ቀውስና ጭንቀት ውስጥ ሰኞ ዕለት ሶስት ልጆች መወለዳቸውን በተመለከተ የወጡ ሪፖርቶች በትራንስፖርት አዛዡ ተረጋግጠዋል ካቡል ውስጥ ያለው የደህንነት ሁኔታ አስጊ ሆኗል ከአውሮፕላን ማረፊያ ውጪ ያለው ትርምስ መረጋገጡና ተኩሱ ቀውሱን ወደ ባሰ ደረጃ ወስዶታል የታሊባን መፈተሻ ጣቢያዎች አስቸጋሪ ናቸው በዛ ላይ እስላማዊ መንግስት በአፍጋኒስታን በማንሰራራቱ ምክንያት ጥቃት ሊኖር ይችላል የሚለው ስጋትም እንደቀጠለ ነው የብሔራዊ ደህንነት አማካሪ ጄክ ሱልቪያን በቦታው የሚገኙ ኮማንደሮቻችን ይህን መሰል ጥቃቶችን ለመመከት ማድረግ ያለባቸውን ዝግጅት በሙሉ አድርገዋል። ከአምስት ሺህ ስምንት መቶ አሜሪካውያን ወታደሮች መካከል የተወሰኑት አሜሪካውያንን አውሮፕላን ማረፊያው በማድረስ እና እዛ አካባቢ በመርዳት በኩል እየተባበሩ ነው። አሜሪካውያንን የማስወጣቱን ስራ ለማጠናቀቅ የተቀመጠው ቀነ ገደብ ሊጠናቀቅ ጥቂት ቀናት ብቻ ቀርተውታል። ታሊባኖች ቀይ መስመር ያሉት እንደ አውሮፓውያን የቀን አቆጣጠር ነሐሴ ሰላሳ አንድ ከፊት ለፊት እየመጣ ነው። የፔንታገን ፕሬስ ሴክሬታሪ ጆን ኪርባይ ለተጨማሪ ወታደሮች ፈቃድ ይጠይቁ እንደሆነ ከአሜሪካ ድምፅ ዘጋቢ ካርላ ባብ ተጠይቀው፣ ለዚህ ተልእኮ ተጨማሪ የአሜሪካ ወታደሮችን ለማምጣት ፍቃድ የመጠየቅ ምንም አይነት እቅድ የለንም። የቀድሞ ወታደሮችና መንግስታዊ ያልሆኑ ድርጅቶች እያንዳንዱ አሜሪካዊ እና በአደጋ ውስጥ የሚገኙ አፍጋኒስቶችን በሙሉ ፕሬዚዳንቱ እንዲያስወጡ እየወተወቱ ይገኛሉ። ኖዋን ሌፍት ቢሃይንድ ወይም ማንም እንዳይቀር ከሚለው ቡድን አስተያየታቸውን የሰጡት ማት ዜለር ምንም እንኳን ፕሬዚዳንቱ ለዓለም አቀፉ ማህበረሰብ የሚናገሩት ይህንን ቢሆንም እውነቱ ግን ይህ አይደለም። ወደ አውሮፕላን ማረፊያ መድረስ የሚፈልጉ አብዛኞቹ ሰዎች መድረስ አልቻሉም። የወሰደውን ያህል ቢወስድም በተቻለው መጠን ሁሉ የማስወጣት ስራው እንደሚቀጥል ትላንት ከዋይት ሀውስ ተሰምቷል። የብሔራዊ ደህንነት አማካሪው ጄክ ሱልቪያን የዩናይት ስቴትስ ወታደራዊ ኃይል አፍጋኒስታንን ለቀው ከወጣ በኋላም ቢሆን በአደጋ ስጋት ውስጥ የሚገኙ አፍጋኒስታናውያንን የማስወጣቱን ስራ እንቀጥላለን ግን እነዚያ በስጋት ውስጥ የሚገኙ አፍጋኒስታኖች የአሜሪካ ወታደሮች ከወጡ በኋላ ማን እንደሚታደጋቸውና እንዴት ሊወጡ እንደሚችሉ ወደፊት የሚታይ ይሆናል። በካርል አባብ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ። ጽዮን አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ ራዲዮ በቴሌቪዥን ጀምረናል። በአሜሪካ ድምፅ የጋቢና ፕሮግራም በራዲዮ ቴሌቪዥን ፕሮግራማችን በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ የሚጀምር መሆኑን ከወዲሁ እንገልጻለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ታዲያ አሁን የጀመረውን ጋቢና ቪዌን ተከታተሉ። አድማጮች ሌላም ማሳሰቢያ ያለን በአድማጮች መስኮት ፕሮግራሞቻችን ላይም ሆነ ሌሎች አስፈላጊ ባላችኋቸውና አዎንታዊ ፋይዳ ባላቸው ርዕሰ ጉዳዮች ዙሪያ ያተኮሩ ተሳትፏችሁን ለመጋበዝ እንወዳለን። የንጹሐን ዜጎች ጭምር ሕይወት እየጠፋ ያለበት ጦርነትና እንዲሁም ግጭት በበረከተበት በአሁኑ ወቅት ገንቢ ከሆኑ ከስድብና ዘለፋ ከነቀፌታ ወይም አንዱ ሌላውን ከሚያንቋሸሽባቸው አነጋገሮችና አጠቃቀሞች የጸዱ የብዙዎችን መከራ ለማቅለል የሚያግዙ አስተያየቶችና መልእክቶችን ብትልኩ እንመርጣለን። የስልክ መልእክቶቻችሁም በነጻ የምንቀበልበት መስመራችን በቅርሙ በቅርቡ እንደ ቀድሞ አገልግሎት መስጠት እንደሚጀምርም ከወዲሁ ለማስታወቅ እንወዳለን። አሁን አድማጮች፣ ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናመራው። ከስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከ34 መሆኑን ያመለክታል። የኮቪድ ዜና ነው ተከታዩ። በኢትዮጵያ ሶስተኛ ዙር የኮቪድ-19 ወረርሽኝ ማዕበል የተከሰተ መሆኑን የጤና ሚኒስትር አስታውቋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት የቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን አመልክተዋል። ቫይረሱ በኢትዮጵያ በተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዘግቡንም መመዝገቡንም ያስታወሱት ሚኒስትሯ በቫይረሱ የመያዝ ምጣኔ ቢበዛ ሶስት ከመቶ የነበረው ወደ አስራ ሁለት በመቶ ማደጉን ነው ያመለከቱት። አሁን የኮቪድ አስራ ዘጠኝ መከላከያ ክትባት በተለያየ መጠን በመላ ሀገሪቱ እየተዳረሰ ሲሆን በአዲስ አበባ ደግሞ እድሜው ከ ሰላሳ አምስት አመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ኢሊያ ገልጸዋል። ለዝርዝሩ ኬኔዲ አባተ በኢትዮጵያ በኮቪድ-19 ወረርሽኝ የሚያዙ ሰዎች ቁጥር ባለፉት ጥቂት ሳምንታት ከወትሮ በላቀ መልኩ በመጨመር ላይ ነው። በተለይ የጤና ሚኒስቴር እንዳስታወቀው ከ5500 በላይ ሰዎች በቫይረሱ የተያዙበት ያለፈው ሳምንት ስርጭቱ በከፍተኛ መጠን እየተስፋፋ መሆኑን የሚያመለክት ነው። በዚሁ ጉዳይ ላይ ዛሬ ነሐሴ 18 መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ ባለፈው ቅዳሜ የተመዘገበው 1282 የኮቪድ-19 ተጠቂዎች ቁጥር ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር መሆኑን ገልጸው በቫይረሱ የመያዝ ምጣኔም ቢበዛ ሶስት ከመቶ ከነበረበት ወደ 12 በመቶ ማደጉን አብራርተዋል ባለፉት ጥቂት ሳምንታት እንደምናየው የኮቪድ ታማሚዎች ቁጥር በየዕለቱ እየጨመረ መሆኑን ያሳያል ባለፈው ሳምንት ብቻ ወደ 5547 ሰዎች በኮቪድ-19 ተይዘዋል በእለቱም በአማካይ ወደ 792 ሰዎች ሲያዙ የነበረ ሲሆን በቀን ውስጥም ከ1ሺ በላይ ሰው የተያዘበት ወቅት ነበር እንደምናስታውሰው በተለይ ባለፈው ባለፈው ቅዳሜ ነሐሴ 15 ላይ የተያዘው ቁጥር እስከ ዛሬ ድረስ ወረርሽኙ ከጀመረ ትልቁ ቁጥር የነበረ ነው። ስለዚህ ከጥቂት ወራት በፊት በተለይ ወደ ሁለትና ሶስት በመቶ ሆኖ የነበረው የመያዝ ምጣኔ አሁን ባለፈው ሳምንት ማማካይ ወደ 12 በመቶ አድጓል። በጽኑ ህሙማን ክፍል የሚገኙ የኮቪድ-19 ታማሚዎችና የሟቾች ቁጥርም በመጨመር ላይ እንደሚገኝ ያነሱት ሚኒስትሯ በኢትዮጵያ አሁን ያለው ሁኔታ ሶስተኛ ዙር የቫይረስ ወረርሽኝ ማዕበል እየተከሰተ መሆኑን እንደሚያመለክት ነው የተናገሩት። የጽኑ ታማሚ ተማሪዎች ቁጥርም እንደዚሁ እያሻቀበ የሚገኝ ሲሆን እስከ ትላንትናው ድረስ አምስት መቶ አስር ሰዎች አሁን በጽኑ ህክምና እየታከሙ ይገኛሉ፣ በየህክምና ተቋማቱ። የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ ስልሳ ስድስት ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ ዘጠኝ ሰዎች እየሞቱ ይገኛሉ። ይሄ እንግዲህ በሀገራችንም ይሄ ሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው። የቫይረሱን ስርጭት ለመከላከል የሚደረገው የክትባት ተደራሽነት እየጨመረ የመጣ ሲሆን እስካሁን የኮቪድ-19 መከላከያ ክትባት የተሰጣቸው ሰዎች ቁጥር 2 ሚሊዮን 350 ሺህ ገደማ መድረሱን የጤና ሚኒስቴር መረጃ ያመለክታል። አሁን ላይ ክትባቱ ይበልጥ ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች በመላ አገሪቱ በመሰጠት ላይ የሚገኝ ሲሆን፣ በአዲስ አበባ ደግሞ በተለየ መልኩ ዕድሜያቸው ከ35 ዓመት በላይ የሆኑ ሁሉም መከተብ የሚችሉ ሰዎች ወደ ጤና ጣቢያዎች በመሄድ ክትባቱን ማግኘት እንደሚችሉ ዶክተር ሊያ ገልጸዋል። በተቻለ መጠን የክትባት ተደራሽነት እንዲሰፋ ከተለያዩ ዓለም አቀፍ ተቋማት ጋር የተሰራ ያለው ስራ ተጠናክሮ ቀጥሏል። በአዲስ አበባ እና በሁሉም ክልሎች ክትባቱ እየተሰጠ ይገኛል። በቅርቡ እንደተናገር ነው ክትባት የሚያገኙ ሰዎች ወይም ተጋላጭ የሆኑ ማህበረሰብ ክፍሎች እያሰፋን መጥተናል። እንደተገለጸው በተለይ አዲስ አበባ ላይ እድሜያቸው ከ35 አመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ፣ ተጓዳኝ ህመም ያለባቸው ደግሞ ከ18 አመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱና በስራቸው ምክንያት ተጋላጭ የሆኑ ህብረተሰብ ክፍሎች እንዲወስዱ በሁሉም ጤና ጣቢያዎች ላይ ክትባቱ እንዲገኝ ተደርጓል። ስለዚህ አሁንም ማህበረሰቡ በዚህ መሰረት እየሄደ እንዲወስድ ጥሬን ማቅረብ እፈልጋለሁ። በኢትዮጵያ እስከ ትናንት ነሐሴ 17 የኮቪድ-19 ምርመራ የተደረገላቸው ሰዎች ቁጥር ከ3 ሚሊዮን 170 ሺህ በላይ ሲሆን ከነዚህም መካከል ከ296700 በላይ ሰዎች ቫይረሱ ተገኝቶባቸዋል። ይሁን እንጂ አብዛኛው የቫይረሱ ተጠቂዎች አገግመው፣ በአሁኑ ወቅት ቫይረሱ የሚገኝባቸው ሰዎች ቁጥር 22 ሺህ ገደማ ነው። በአጠቃላይ 4571 ሰዎች ደግሞ ሕይወታቸውን አጥተዋል። ቸው የጤና እክሎችና በፍጥነት በመዛመት ረገድ ከሌሎች የኮቪድ-19 ዝርያዎች እንደሚያይል የሚነገርለት ዴልታ የተሰኘው ዝርያ በበርካታ ሀገራት መከሰቱ ቢታወቅም እስካሁን በኢትዮጵያ ስለ መከሰቱ የሚታወቅ ነገር የለም። ለዚህ ደግሞ ምክንያቱ የዴልታ ዝርያን ለመመርመር የሚያስፈልገው ኬሚካል እስካሁን ወደ ኢትዮጵያ ባለመግባቱ ዝርያውን መመርመር ባለመቻሉ እንደሆነ የጤና ሚኒስትሯ ዶክተር ሊያ ታደሰ ከቀናት በፊት በሰጡት መግለጫ አስታውቀዋል። አዳዲስ የኮቪድ-19 ከባሩ ይልቅ የመዛመት እድላቸው የላቀ መሆኑን በዛሬው መግለጫቸው ያነሱት የጤና ሚኒስትሯ ህብረተሰቡ ቫይረሱን ለመከላከል ለሚወስዳቸው የጥንቃቄ እርምጃዎች ትኩረት ሊሰጥ እንደሚገባ አሳስበዋል። የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር የወጣው አስገዳጅ መመሪያ ቁጥር 30 2013 ከቀናት በፊት ማሻሻያዎች ተደርገውለት መመሪያ ቁጥር 803 2013 በሚል ተግባራዊ ተደርጓል። መመሪያው አካላዊ ንክኪን ከመከልከል ጀምሮ የአፍና አፍንጫ መሸፈኛ ማስ እስኪ የማድረግና ሌሎችንም በርካታ ግዴታዎች የሚጥልና ከተጣሱም ቅጣት የሚደነግግ ቢሆንም ተግባራዊነቱ ግን እዚህ ግባ የሚባል አይደለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሁለተኛው አጋማሽ ተከታይ ቅንብር ደግሞ ሳምንታዊው ንግድና ምጣኔ ሀብት ነው። ለምሽቱም በግብርና ነክ ርዕሶች ላይ ነው ያተኮረው። ወደ መቀሌ የሚወስደናል። ትግራይ ውስጥ ስላለው የግብርና ይዞታ ይመለከታል። የመቀሌው ዘጋቢያችን አለም ፍሳሐ ነው ያደረሰን። በትግራይ በተካሄደው ጦርነት በግብርና ስራዎች ከባድ ውድመት እንዳጋጠመ የትግራይ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝግቦ ገልጠዋል። ዶክተር አትንኩት መዝግቦ ግብርና መር ኢንዳስትሪ ተከተለን እየሰራን ስለነበርን በግብርና ላይ አመርቅ ስራዎች ያስመዘግበን ነበር ብለዋል። ዶክተር አትንኩት መዝግቦ በመስኖ ልማት ዙሪያ ሲናገሩ ከ54000 ሄክታር መሬት በላይ እና ለማ ነበር ብለው ይናገራሉ። የጸዳ መረጃ መሰረት አድርገን ብዙ ነገሮች ስለነበሩ ስናየው ወደ 54000 ሄክታር ትግራይ ውስጥ የሚለማ የመስኖ መሬት ነበር ማለት ከዚህ በጣም ጥሩ ጥሩ ምርት ይገኝበት ነበር ሄክታር። በእያንዳንዱ አዝራጅ ሊለያይ ይችላል፣ ግን ጥሩ ስራ ሲሰራ ነበር ማለት ነው። የትግራይ ሞዴል እንደ ትልቅ ማስተማሪያ የሆነበት ሁኔታ ነው። የምናስታውሰው በ2017 በፈረንጆች አቆጣጠር በዓለም የወርቅ ተሸላሚ ጥሩ ፖሊሲ ወይ ቤስት ፖሊሲ ተብሎ የምናስታውሰው ነው የነበረውና፣ ጥሩ የልማት ጅማሩ ነበር። ወደ ኢንዱስትሪ እውነት ወደ አግሮ ፕሮሴሲንግ ብሎ ወደ ትልቅ ኢንዱስትሪ የሚያሻግር አቅጣጫ ነበር። ዶክተር አትንኩት የመስኖ ልማት ካለው ባህሪ በየጊዜው መከታተልና መቆጣጠር ይጠይቃል። በዚህ ዓመት የመስኖ ልማት ሥራ መስራት ይቅር መኖርም አስቸጋሪ ነበር ይላሉ። እንግዲህ ወደ መስኖ ስንመጣ ገበሬው ሊያርስ ሲሄድ መስኖ ከዝናብ ከክረምቱ ጊዜ ስናወዳደረው በጣም ጉልበት ይፈልጋል። ክትትል ያስፈልገዋል። ማረስ ማለስለስ እንዳለ ሆኖ፣ ግን ውሃ ማጠጣት አለ። ተባይ ሁሉ ሁሉም ነገር ክትትል ያስፈልገዋል። ውሃ የሚጠጣው እንደ ዝናብ ነው የምታጠጣው፣ እና በጣም ብዙ ስራ ብዙ ጉልበት ይፈጃል። ማሳቸው ለማዘጋጀት ሲሄድ በሬዎቻቸው ተነጥቀው ገበሬዎች የተገደሉ አሉ። አይደለም ማልማት መንቀሳቀስም ከባድ ነበር። ዶክተር አቱንኩት መዝጎቦ አንድ ነጥብ ሶስት ሚሊዮን ሄክታር መሬት አለን ለእርሻ ስራ ይላሉ ከዚህ ለሀገሪቱ ኢኮኖሚ ፋይዳ አለው ብለን ምዕራብ ትግራይ ሰሊጥ በመዝራት አስር ከመቶ ኤክስፖርት የሚደረግ እንሸፍን ነበር ብለዋል። አሁን ግን መሸላ ለመዝራት እቅድ አውጥተን በመንቀሳቀስ ላይ እንገኛለን ብለዋል ዶክተር አትንኩት። አሁን ትግራይ ከምዕራቡ ክፍል ውጭ ያለው በሙሉ ቁጥራችን ስራ ነው። ስለዚህ አጠቃላይ መሬታችን አንድ ነጥብ ሶስት ሚሊዮን ሄክታር ነው። ያው ከዚህ በጣም ምዕራቡ አካባቢ ለኤክስፖርት ተብሎ ማለት ነው ሰሊጥ ነበር የሚመረት የነበረው፣ ኤክስፖርት ነው የሚደረገው። በምርት ደረጃም በሀገራችን ውስጥ ከ10 ፐርሰንት በላይ ኤክስፖርት ለሚደረገው እኛ ኮንት። አሁን የወስትር ኮሪደሩ ያው ጸጥታ አልተረጋገጠም፣ ምን ያክል እየለማ እንደሆነ እርግጠኛ አይደለንም። ግን እዛ አካባቢ ደግሞ ሌሎች አማራጮች አሉን፣ አማራጭ ዝርያ ያለን እስከ ጳጉሜን ድረስ የሚዘራ ማለት ነው የሚደርስ። ስለዚህ አሁን ባለን እስካሁን ድረስ የመጀመሪያ ትኩረት አድርገን የሰራ ነው እስከ ሰሜን ምዕራብ እስከ ሸራሮ አካባቢ ያለው ወደ 770 አካባቢ ሺህ ሄክተር ቀሪው ደግሞ በዚያ አካባቢ ነው ያለው፣ ምዕራብ ለዚያም ደግሞ እያደረግን ያለ ነው። ስለዚህ ነፃ ሲሆን በዚያን ሰዓት ፕላን ከማድረግ ከአሁኑ እየተዘጋጀን ነው ያለ ነው። የሚያስፈልገው ትራክተር፣ የሚያስፈልገው ዘር አዘጋጅተን ለመስራት ነው እያሰብን ያለ ነው። በተፈጥሮ ሀብት ጥበቃ ስራችን በዓለም የታወቅንበት ነበር። ባለፈው ዓመት ብቻ 82 ሚሊዮን ችግኝ አፍልተን ተክለናል። አሁን ያለን ግን ዘጠኝ ሚሊዮን ችግኝ ነው ብለዋል ዶክተር አትምክቱ መዝገበው። የችግኝ ተከላ እንግዲህ በሀገር ደረጃ እናቀዋለን ቁጥሩም እንደሆነ ማለት ነው። አንዳንዴ በተጨባጨኛ የጸዳ መረጃ ነው ያለን በንጽጽር በተለይ ከታድሱ በኋላ። ስለዚህ አምና ወደ ሰማንያ ሁለት ሚሊዮን አካባቢ ችግኝ አዘጋጅተን ነበር እና በተቻለ መጠን ተተክሏል። ከዛ ውስጥም ራሱ አልደረሱም ተብሎ የቆዩ ዝም ብለን አልተከል ናቸው እንዲቆዩ ጊዜ እንዲወስዱ ነው የተደረገው እና በተመሳሳይ አሁን ስንሞክር እንግዲህ በዚህ አመት የተዘጋጀው ዘጠኝ ሚሊዮን። ሰማንያ ሁለት ስንሰራ ነበር አሁን ዘጠኝ ሚሊዮን ነው። የሁሉም እንዲያውም የፕራይቬት ምናምን ጨማምረህ ነው ይህኛው። ስለዚህ በጣም ክፍተት አለ። ዶክተር አትንኩት በራያ የነበረ የባለ ሀብቶች ዘመናዊ የመስኖና የሀብት እንስሳ ስራ እንዳለ ወድመዋል ብለዋል። ጦርነት ሁሌ የሚያፈርስ ነገር ነው። ትግራይ ውስጥ ግን ጦርነት ስለነበረ አይደለም እርሻ ላይ የነበረው ውድመት እልቂት የተከሰተው። ጦርነት ያፈርሳል፣ ብዙ ነገር ያጠፋል። ትግራይ ውስጥ ግን እንደዛ አይደለም። ጀራሱ ፌዴራል መጥተው የጎበኙት የመስሮ አውታሮች ነበሩ። ራያ ውስጥ ለምሳሌ መሆኒ፣ የተለያዩ ቦታ ላይ በጣም ዘመናዊ እርሻ ቦታዎች ነበሩ። እነዚህ ተሰባብረው ጭራሻቸው የጠፋበት ድራሽ ብረቱ በጣም ውድ የሆነ መጨረሻ ግን ተቆራርጦ በኪሎግራም እንዲሸጥ ነው የተደረገው። የባለ ሀብቶች ግለሰብ አንድ ባለሀብት ወደ አምስት መቶ አካባቢ የሚጠጉ የውጭ ዝርያ ያላቸው በአውሮፕላን ነቀጥታ ከሆላንድ ያስመጣቸው እንግዲህ በኢስት አፍሪካ ለመጀመሪያ ጊዜ ነው የታሰቡ። እነዚህ በሙሉ ነው የወደሙት። ይህኛው እንግዲህ ትልቅ ፕሮጀክት ነበር፣ አይደለም ለኢትዮጵያ፣ ለኢስት አፍሪካም ጥሩ ተሞክሮ የሆነ የነበረ እና ጥፋቱ በጣም ሆን ተብሎ የተሰራበት ስለነበር የትግራይ ሕዝብን በጣም የተቀየመበት ሁኔታ ነው ያለው። ህዝባችን ለልማት ካለው ቁርጠኝነት በአመት ሀያ ቀን የነጻ ጉልበት አፈር ነው ውሃ ጥበቃ የሚሰራ ታታሪ ሕዝብ ነው ብለዋል። ዶክተር አትንኩት መዝገበው ለልማት በጣም ቁርጠኛ መሆኑ ባለፉ ሰላሳ ዓመቶች አስመስክሯል። ኮንዘርቬሽን ቤዝድ አግሪካልቸራል ዲቨሎፕመንት የሚለው ሌድ ኢንዱስትሪሽን የሚለው በዓለም ያሸለመበት ሁኔታ ይህ ነው። ለሰላሳ ዓመታት ቢያንስ ቢያንስ ሀያ ቀን በአመት በነፃ ጉልበቱ ለተፈጥሮ ሲሰጥ ምን ያክል ለልማት ቀናይ እንደሆነ ልማትን ከልቡ እንደሚፈልግ ቁርጠኛ እንደሆነ መቀየር እንደሚፈልግ መጨቆን መበዝበዝ ብቻ ሳይሆን ከዛ እምቢ ማለቱ ብቻ ሳይሆን ከድህነት መውጣት ምን ያክል ቁርጠኛ እንደሆነ ያስመሰክረበት ነው ዶክተር አትንኩት መዝግቦ የወደሙትን ዘመናዊ በሆነ መልክ ወደ ነበርበት ለመመለስ በመንቀሳቀስ ላይ እንዳሉ ይናገራሉ እንግዲህ መጀመሪያ መለሶ ለመቋቋም መጀመሪያ እንግዲህ መቶ ዘጠና ስምንት የቬተርናሪ ክሊኒክ የእንስሳት ክሊኒክ ነበሩ። መቶ ሰማኒያ ሶስቱ ጠፍተዋል ዳሜጅ ሆኗል። ቶታ ስድስት መቶ ሰማኒያ ዘጠኝ ገበሬዎች ማሰልጠኛ ማዕከላት ነበሩ ዲስታላይዝ የሆኑ ኢኪፕድ የሆኑ ከለን ሀብቱ እንደምንም ብለን ለማዘመን ሞከርንበት ሁኔታ ያለው ግን እንዳለ ተጭነው ነው የሄዱት ሶላር እንትን ስለ ነበሩ ማለት ነው። ስለዚህ አሁን በአጭር ጊዜ መጀመሪያ የምናደርገው ይህ የቬተርናሪ ክሊኒኩ ከበጎ አድራጎት ድርጅቶችም ጋር በመተያያዝ ያው ወደ ስራ እንዲገባ ለምን ትግራይ አንዱ ትልቁ አሴቷ ግልጽ የመሬት አቀማመጡም የዝናቡ ሁኔታም እሱን የሚደግፍ ነው። ለእንስሳ ርቢ ማለት ነው። ስለዚህ ትልቁ ጸጋ ስለሆነ ይህንን ማድረግ ነው። ሁለተኛ በአፈርና ውሃ ጥበቃ ሰርተን መጨረሻ ውሃ አግኝተን ከዛ የተሻለ ጥቅም ደግሞ ማግኘት አለብን። ስለዚህ ለዚህ የሚያግዙ ችግኝ ጣቢያዎች በተለይ አትክልትና ፍራፍሬ የሚሆኑ ወደ አርባ ሁለት አሉ። እነሱን ማዘመን መሙላት፣ እነዚህ የተፈጥሮ ስራን ለማስተካከል ሁለት መቶ ሰላሳ ሰባት የወደሙ እንትኖች አሉ። እነሱን ማደራጀት፣ የዘር አቅርቦት ዘር ስንል የኛ የሆርቲካልቸርም ጨምረን ነው እያደረግን ያለ ነው። እሱን እሱን ማዘመን ቅድሚያ በቢሮ አቅማችን ይህንን መሰራት አለብን ብለን ነው የምናስበው። በቀጣይነትም እንዴት ነው መሰራት ያለበት የሚለው ድሮ በለመድ ነው ሳይሆን ብዙ የተማሩ የትግራይ ተወላጆች አሉ፣ የትግራይ ወዳጆች አሉ ምን መደረግ እንዳለበት በደንብ አስበን የተሻለ ቅዳውትን በተሻለና ምናልባት በለመድ ነው ሳይሆን ወጣ ባለ መውደቃችን ነገሮች መደምሰሱ መጥፋቱ ካልቀረ በአዲስ አዲስ መንጀምር ከሆነ እንግዲህ ወደ ድሮ ሳይሆን መጀመራችን ካልቀረ በተካክለን የበለጠ ዘመናዊ የምናደርገው። ዶክተር አቱን ክት ማብራሪያ አመሰግናለሁ። አለምሳ ለአሜሪካ ሬዲዮ ከመቀለያ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በእንግሊዝኛው መጠሪያው ግሎባል ዋን ሄልት ኢኒሽቲቭ በመባል ይታወቃል። በዩናይት ስቴትስ ዋ በምትገኘው የኦሃዮ ዩኒቨርሲቲ አማካኝነት የተመሰረተው ተነሳሽነት የተሰኘው ይህ ፕሮግራም አላማውም ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19፣ ኢቦላ፣ የእብድ ውሻ በሽታና እንዲሁም በነፍሳት የሚመጡ በሽታዎችን በኢትዮጵያ፣ ኬንያ ኡጋንዳ፣ ታንዛኒያ፣ ሜክሲኮና ብራዚል እንዲሁም ታይላንድ እየተንቀሳቀሰ የሚያጠና ፕሮግራም ነው። ይህም ፕሮግራም ከተመሰረተ ዘንድሮ አስረኛ ዓመቱን ይዟል። የተላላፊ በሽታዎች እና የሞለኪዩል ጥናት ተመራማሪ የፕሮግራሙን መስራችና ዋና ስራ አስፈጻሚ ዲሬክተር ፕሮፌሰር ወንደሰን አበበ ገብረየስን በእንግድነት ጋብዘን አወያይተናል። ፕሮፌሰር ወንደሰንን ያነጋገረችው ኤደን ገረመውናት ስለ ፕሮግራሙ በሚያስረዱበት ይጀምራሉ። ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። የግሎባል ዋን ሄልዝ ኢኒሽቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣ ነው ነው ከኦሃዮ ስቴትም የተለያየ አገር ካሉ ፓርትነሮች ከሆነ ያወጣ ነው ሆኖ ይሄ ዓለም ላይ ያሉ የጤና ችግሮችን የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የሕዝብ ቁጥር በጣም እየጨመረ ነው። አሁን ሰባት ነጥብ ስድስት ቢሊየን የህዝብ ቁጥር ሲኖር በሁለት ሺ ሀምሳ ወደ አስር ቢሊየን ይደርሳል ተብሎ ይገመታል። የዓለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን፣ እነዚህ በነፍሳት እና በሌላም የሚተላለፉ በሽታዎች በጣም እየጨመሩ እየጨመሩ ነው የሚሄዱ። ለምን ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛም ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት፣ ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን ብዙ ተመጋቢ እና ብዙ የምግብ አቅርቦቶችን እየጨመረ ይሄዳሉ። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱ ብናይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያም ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱ በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድ ንም ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽንቲዝ ምንላቸው ነው። ከሰባ እስከ ሰባ አምስት ፐርሰንት የሚመጡት ከእንስሳት እነዛን ነው እኛ ያንን ቀድመን በማጥማት ዘንድሮ አስረኛውን አመት አኒቨርሰሪ እናከብራለን። ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱ ውስጥ በምን አይነት እንቅስቃሴዎች ነው የምታደርጉት? እንግዲህ እቃ ውስጥ ያሉ አሁን ወደ ስድስት ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ ሩሽያ፣ ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ልዩነት ቢሆኑም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ከሰው እንስሳት ጤና እና ኤንቫይሮመት ለሁሉም ኮመን ናቸው። የዛሬ አሁን ወደ ሰባት ስምንት ዓመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚመነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ፣ ሌሎችም አፍሪካ ሀገሮች የተዛመተ አለ እንደ ሱ አይነቱ ስራ ምናልባት ሪጂናል ስፔሲፊክ ለዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ አለምኑ አቀፍ የሆኑ ችግሮች አሉ እንደ አንታይባዮቲክ ሬዚስታንስ ወይም ጸረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን እያቃተ መቷል። ይሄ በጣም ከፍተኛ ችግርና እየተስፋፋ ያለ ነው በመላው ዓለም እያደጉም ሀገሮች እያደጉም ባሉ ሀገሮች ላይ። ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ በአደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም፣ ጀርሞቹን ለአለመግደል መቻል በጣም እየተስፋፋ ያለ ችግር ነው። እሱን ሁሉም አገሮች ላይ እንሰራለን። ትንሽ ቅድም ጠቀስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጨምሮ ሌሎችም አሉ፣ ሳልሞኔላ። እነዚህ በሽታዎች ፓንዴሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው፣ ካፓሲቲ ቢልዲንግ እንዴት ነው የላቦራቶሪ ያሉን ኢንፍራስትራክቸር የምናጠናክረው የሚለው እንደዚህ እንደዚህ አይነት ስራዎች ነው የምንሰራው። ቅድም እንግዲህ እንደጠቀሱልኝ፣ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረው ነበር እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል? እስቲ እሱን ይንገሩኝ። በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የሕብረተሰባችን የበየቀኑ ያገ የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገርም ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ቢሆን ለቤት ንብረት ጥበቃም ሊሆን ይችላል፣ አህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው። በታዳጊ ሀገሮች እነዚህ ደግሞ ብዙዎቹ ተዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ፣ ቅድም የምለው እሱ ነው። እንግዲህ ብዙዎቹ አሁንም ገና የሚታወቁ እና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው ከእንስሳት ወደ ሰው አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምተው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት። ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠንቷል፣ ይታወቃል። ያ እንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ሁሉ ጥናት አለ። ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነቀርሳ ተዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት እንደ ኢትዮጵያ ባሉት አንዳንዴ ሀገሮች ውስጥ እንደውም የበለጠ የጨመረ ግንኙነት እንግዲህ ግሎባል ሄልስ ዘንድሮ አስረኛ ዓመቱን ይዟል። ብዙ ስራዎችንም እየሰራችሁ ነው ኮቪድ አስራ ዘጠኝ እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ ይያያዛል? እስቲ ጥቂት ነገር በሉኝ። ኮቪድ አስራ ዘጠኝን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው። አንድ ቫይረስ ዘር ሆኖ የተለያየ ዘር ሊኖር የሚችል ኮሮና ቫይረስ ነው። ይሄ ኮሮና ቫይረስ ለረጅም ጊዜ ይታወቃል። አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋን ስራችን ላይ ዓላማችን ይህን ፓንደሚክን ቀድሞ ማቆም ነው። ብዙ ጊዜም በተለያዩ ሀገሮች ላይ ኢትዮጵያን ጨምሮ ውስጥ በተደጋጋሚ ስንናገር የቆየነ ነው። እነዚህን ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም የላቦራቶሪ የመመርመር ችሎታ አቅም ማሳደግ የተማረውን የሰው ኃይል ለምሳሌ የኢትዮጵያ ህብረተሰብ የጥቅላይ ኢንስቲትዩት ይችት ና ዩኒቨርሲቲ ውስጥ ያለውን አቅም መገንባት ካፓሲቲ ቢልዲንግ እነዛን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ፣ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። መንባይዘ ወይ ፓንደሚክ ደረጃ እንዳሁኑ እንደ ኮቪድ ናይንቲን ሊመጣ እንደሚችል እንገምት ነበር። እንደዚህ ኮቪድ ናይንቲን ብለን በስም ባናውቀውም በቅርብ ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የሀገሪቷን ሲስተም ለማጠናከር ነበር ስንሰራ የነበረ ከሁለት ሺ አስራ ሶስት ጀምሮ ሁለት ሺ አስራ ስድስት ላይ ከአሜሪካ በሽታ መከላከያና መቆጣጠሪያ ድርጅት ጋር ሆነን እኒህ ሁን የእብድ ውሻ በሽታ ጋች በዛ ያን ምሳሌ በማድረግ የሕፃናትንም ህይወት በማዳን የውሾችንም በመከተል የተለያየ ስራ እየሰራ ሀገሪቷን እናዘጋጅ ነበር። ኮቪድ ናይንቲንን ከመከሰቱ ሁለት ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ ዓላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናርግ የሚል ኢትዮጵያ አዲስ አበባ ላይ ሊያደረግ ነው። ያ ማለት እንግዲህ ጥቅምት መጨረሻ ሁለት ሺ አስራ ዘጠኝ ያንን ባንጠብቅም ዊኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበር እና እንደዚህ አይነት ዝግጅቶች ላይ ነው መነሳ ነው። ኤደንንና እንግዳዋን ፕሮፌሰር ወንዶሰንን እናመሰግናለን። አድማጮች፣ ስርጭታችን ለመገባደድ ጥቂት ደቂቃዎች ናቸው የቀሩን። ታዲያ የሙዚቃ ሰዓት ነው አሁን። ለቀሩ ተከታዩ ጥቂት ደቂቃዎች የምንስማውን ሙዚቃ እንጋብዛችሁ። ፀሐየ ዮሐንስ ነው እስከ ማጠቃለያው የሚያዳርሰን። አለየን በቀር እያለ ፀሐይ ዮሐንስ እንዳቀነቀነ ልብ ነበረ የሰማችሁት። ጸሐዬ እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። የትግርኛ ስርጭት ከኛ ይከተላል። ነገ ምሽት 3 ሰዓት ላይ እንመለሳለን። በኔ በኩል ሰላም፣ ደህና ደሩ።